አቃቢ ህግ በቦምብ ፍንዳታ ተጠርጣሪዎች ላይ ፖሊስ ያቀረበው የምርመራ መዝገብ የተሟላ ባለመሆኑ ክስ መመስረት እንዳልቻል አስታወቀ። ፖሊስ ቀሪ የምርመራ ስራውን እንዲያጠናቅቅ ፍርድ ቤቱ ተጨማሪ ሰባት ቀናት ፈቅዶለታል። መለስካቸው አማረ ዝርዝሩን ይዟል። የፌዴራሉ ጠቅላይ አቃቢ ህግ ሰኔ 16 ቀን ሁለት ሺ አስር ዓመተ ምህረት ለጠቅላይ ሚኒስትር አብይ አህመድ ድጋፉን ለማሳየት ከአዲስ አበባና አካባቢዋ ወደ መስቀል አደባባይ በወጣው ህዝብ ላይ የቦምብ ጥቃት ፈጽመዋል በሚል ጥርጣሬ በተያያዙ ሰዎች ክስ ይመሰረታል ተብሎ ሲጠበቅ የነበረ ቢሆንም ክሱን አልመሰረተም። አቃቤ ህግ የዚህን ምክንያት ለፌዴራል የመጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ሲያስረዳም መርማሪ ቡድኑ የምርመራ መዝገቡን ያስረከበው በተሰነዘረው የቦምብ ጥቃት ጉዳት ከደረሰባቸው ሰዎች መካከል የአርባዎቹን ተጎጂዎች ቃል ብቻ ተቀብሎ ነው። በጥቃቱ ጉዳት የደረሰባቸው ከመቶ በላይ ስለሆኑና የሁሉም ቃል አስፈላጊ በመሆኑ ፖሊስ ቃላቸውን ተቀብሎ እንዲያሟላና እንዲያስረክበው መዝገቡን መመለሱን ገልጿል። ከዚህም ባሻገር ቦምብ በማቀበል የተጠረጠረው አቶ ብርሃኑ ጃፈርና ቦምቡን ወርሮ ሊያመልጥ ሲል እንደተያዘ የሚነገርለት ተጠርጣሪ አቶ ጥላሁን ጌታቸው ከሰኔ 12 እስከ 16 2010 ዓ.ም ተመረተ ተለዋውጧል የተባለውን የስልክ ንግግር ከኢትዮ ቴሌኮም አስወጥቶ የምርመራ መዝገቡ አካል ማድረግ እንደሚቀረው አብራርቶ እነዚህን ተግባራት አጠናቆ እንዲያስረክበው ለመርማሪ የፖሊስ ቡድኑ መመለሱን ለፍርድ ቤቱ አስረድቷል። መርማሪ ቡድኑም ይህን ሳያስተባብል የቀረውን ስራ ለማሟላት 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዎቹ ይህንን ተቃውመው ፍርድ ቤቱ በነጻ እንዲያሰናበታቸው ያ ባይሆን ደግሞ የዋስ መብታቸው እንዲጠበቅላቸው ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ የተጠርጣሪዎቹን አቤቱታ በማለፍ ለመርማሪ ቡድኑ ሰባት ተጨማሪ የምርመራ ቀናት ሰጥቶ የምርመራ መዝገቡን እንዲያስረክብ አዟል። ሰኔ 16 ቀን 2010 ዓ.ም ጠቅላይ ሚኒስትር አብይ አህመድን ለመደገፍ በመስቀል አደባባይ በወጣው ህዝብ ላይ ቦምብ ተወርውሮ ሁለት ሰዎች ሲገደሉ ከአንድ መቶ በላይ በሆኑ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።